ጆን ቦልተን ስለ አዲሱ ስትራቴጂ ሲያስታውቁ ከአፍሪካ ጋር የሚኖረው የንግድና የኮሜርስ ግንኙነት አሜሪካንና የአፍሪካ ሀገሮችን የሚጠቅም መሆን አለበት ብለዋል ዩናይትድ ስቴትስ ሳት ላይ እርዳታ ማቅረብ አትቀጥልም ስኬትና ተጠያቂነት የሌላቸውን የተባበሩት መንግስታት ድርጅት የሰላም ጥበቃ ተልእኮዎችን መርዳቱን ታቆማለች ሲሉ ግልጽ አድርገዋል የዩናይትድ ስቴትስ ረድኤት በቁልፍ ሀገሮችና በተወሰኑ ስትራቴጂያዊ ዓላማዎች ላይ ያተኩራል አሜሪካ ለአፍሪቃ የምትሰጠው እርዳታ የዩናይትድ ስቴትስን ጥቅም በሚያራምድ መልኩና የአፍሪቃ ሀገሮች ራሳቸውን እንዲችሉ የሚረዳ ይሆናል ብለዋል። ቦልተን በአፍሪቃ በአስር ቢሊዮኖች ዶላር ስላፈሰሰችው ቻይናም ተናግረዋል። ቻይና የአፍሪቃ ሀገሮችን የፍላጎቷና የጥያቄዎቿ እስረኞች ለማድረግ በብዙ እዳ መተብተብንና ግልጽ ያልሆኑ ስምምነቶችን ተጠቅማለች ሲሉ ተችተዋል። ለምሳሌ የቻይና ተቋማት በዛምቢያና በጅቡቲ የመንግስት ይዞታ የሆነውን የመብራት ኃይል ኩባንያንና ወሳኝ ወደብን ሊይዙ ነው ብለዋል ቦልተን። ጆን ቦልተን አያይዘውም ዩናይትድ ስቴትስ ኪሳቸው ለመክተትና ዘግናኝ የሰብአዊ መብት ረገጣ ለመፈጸም የሚጠቀሙበት ሙሰኛ ባለሥልጣናት ገንዘብ አትሰጥም ሲሉ አስገንዝበዋል። አሜሪካ ለደቡብ ሱዳን የምትሰጠው ረድኤት በሀገሪቱ የሚካሄደውን የእርስ በርስ ጦርነት የማያራዝም መሆኑን ለማረጋገጥ እያጠናች መሆኗን ገልጸዋል። ዩናይትድ ስቴትስ አፍሪካ ውስጥ የሚካሄደውን ጸረ እስላማዊ መንግስት ነኝ የሚለው ቡድን ጸረ አልቃይዳና ግብረ አበሮቻቸው ትግል መደገፉን እንደምትቀጥል ጆን ቦልተን ሳይገልጹ አላለፉም። ይህ መግለጫ ከመውጣቱ በፊት የአሜሪካ አስተዳደር ባለስልጣኖችና ተንታኞች አመለካከታቸውን ገልጸው ነበር። ዩናይትድ ስቴትስ ከአፍሪካ አጋሮች ጋር ያላትን ግንኙነት ስትቀንስ ውጤቱ ምን እንደሚሆን ግልጽ ነው ብለዋል። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ጉዳይ ኮሚቴ ሊቀመንበር ኤድ ሮይስ ዩናይትድ ስቴትስ ግንኙነቷን ስትቀንስ ምን እንደሚሆን እናውቃለን፣ ቻይናና ሩሲያ ይገቡበታል። የዩናይትድ ስቴትስ የምክር ቤት አባላት ትላንት ቻይና በአፍሪቃ ባላት ፖሊሲ ላይ ሲያተኩሩ ታይተዋል። የስቲምሰን ማዕከሉ ያንሰን ቻይና ለአፍሪካ ሰላምና መረጋጋት አስተዋጽኦ የምታደርግ መስላ እየቀረበች ነው። በአፍሪካ ላይ ያላትን ወታደራዊ ህልውና እየተገበረችና እያስፋፋች ባለችበት በአሁኑ ወቅት ራሷን ኃላፊነት የሚሰማት ባለድርሻ ታስመስላለች። በስትራቴጂና በዓለም አቀፍ ማዕከል የሚሰሩት ተንታኝ ጄድ ዲቨርማን በአዲሱ ስትራቴጂ ማየት ስለሚፈልጉት ነገር ገልጸዋል። ቻይናን ለመቋቋም ሰፋ አድርጎ ማሰብ ያስፈልጋል። በተለይም ከአፍሪካውያን ጋር አብሮ መስራት እንጂ ለማዘዝ መሞከር የለበትም። ስጋታቸውን በማጤን ስለ ቻይና ዕዳና ጠቃሚ ስላልሆኑ ተግባሯ ማስረዳት ያስፈልጋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለሥልጣኖች አሜሪካ ከምታደርገው ጸረ አሸባሪነት ጥረት ሌላ የኢኮኖሚ ግንኙነቷን ከፍ እንድታደርግ ጠይቀዋል። አምባሳደር ቲቦርናዥ ከሰሃራ በመለስ ካሉት አንድ የአፍሪካ አገር ነጻ የንግድ ስምምነት ማድረግ እንፈልጋለን። ይህ የምናደርገው ሞዴል የነጻ ገበያ ስምምነትን ለመሞከር ነው። አንዳንድ ዲሞክራቶች የምክር ቤት አባላት ፕሬዚደንት ትራምፕ በአንዳንድ የአፍሪቃ ሀገሮች ላይ አሉ የተባለው ጸያፍ አነጋገር በዲፕሎማሲው ላይ ተጽዕኖ አሳድሮ ይሆን ሲሉ ጠይቀዋል። አምባሳደር ቲቦር ናዥ ችግር ገጥሞኝ አያውቅም፣ ከአይሮፕላን ስወጣ፣ ምክንያቱም አሜሪካ በአጠቃላይ ስለምታደርጋቸው ጥሩ ነገሮች አወራለሁ፣ ስለ አፍሪካም እናገራለሁ። ዩናይትድ ስቴትስ ለአፍሪቃ የምታቀርበው እርዳታ ባጀትም በጣም ቀንሷል። ዲሞክራቶች ታዲያ የተሳሳተ መልእክት ያስተላልፋል ይላሉ። ዲሞክራቱ የምክር ቤት አባል ጀሪ ኮንሊ እንዴት ነው ይህን የምታስረዱት? የምትወክሉት አስተዳደር ለአፍሪካ የሚመድበውን በጀት አምና በ37 ከመቶ እና በ33 ከመቶ ሲቀንስ እንዴት ትገልጹታላችሁ? የዩናይትድ ስቴትስ የዓለም አቀፍ ልማት አገልግሎቱ ራምዚ ዴይ በበኩላቸው ለአፍሪካ የሚቀርበው የግብር ከፋዮች ገንዘብ የአሜሪካንንና የአፍሪካን ሕዝቦች በሚጠቅም መንገድ መዋሉ ላይ ነው ማተኮር የምንፈልገው። ጡረታ ለመውጣት የተዘጋጁት የሕግ መምሪያ ምክር ቤት የውጭ ጉዳይ ኮሚቴ ሊቀመንበር ኤድሮይስ ተስፋ ይንጸባረቃል ብለዋል። ከአፍሪካ ጋር ጠቀም ባለ ጥሪት ላይ የተመሠረተ ግንኙነት እንዲኖር ጠንካራ የሆነ የጋራ ድጋፍ አለ። ይህ አባባልም አዲሱ የፕሬዚደንት ትራምፕ ስትራቴጂ ሊያከራክር እንደሚችል ያመለክታል።